ኦሮሚያ ክልል ውስጥ የጸጥታ ኃይሎች እያደረሱ ነው የሚሉት ድብደባና ስርዓት እየከፋ ሄዷል ሲሉ የየአካባቢው ነዋሪዎችና ተማሪዎች ለአሜሪካ ድምፅ ገልጸዋል። የኦሮምኛ ዝግጅት ክፍላችን ባልደረባ ጃልን የገመዳ ያጠናቀረችው ዘገባ አለ ሲሆን ግርማ ታቀርበዋለች። በምዕራብ ኦሮሚያ ዞን ገንጂ ወረዳና ከተማ ውስጥ በሚገኝ የሁለተኛ ደረጃ መሰናዶ ትምህርት ቤት የሚማሩ ተማሪዎች ዛሬና ትናንት የታሰሩ ሰዎች እንዲፈቱ፣ ማስተር ፕላኑ ተግባራዊ እንዳይደረግ በመቃወም ሰላማዊ ሰልፍ ወጥተው እንደነበርና ለተቃውሞ በወጡ ተማሪዎች ላይ ከፍተኛ ድብደባ እንደተፈጸመ ማንነቱ እንዲገለጽ ያልፈለገ አንድ ነዋሪ ተናግሯል። በቃ ብይ የተደበደቡትን ወደ ሆስፒታል የወሰዳቸው የለም። ህዝቡ ልጆቹን ፍለጋ በየጫካው እየሄደ ያለቅሳል። የት እንዳሉ አይታወቅም። የታሰሩትን ለማወቅ እንኳ እሺ ብለው አያሳልፉም። ፖሊስና መከላከያ አካባቢውን ተቆጣጥሮታል። መንቀሳቀስ አይቻልም። ከተማሪዎቹም በተጨማሪ በከተማይቱ ውስጥ የሚገኙ ሶስት አቃቢያን ሕግ እንዲሁም በርካታ ነዋሪዎች መታሰራቸው ተገልጿል። የገንጂ ከተማ ከንቲባ አቶ ታመነ አብዲሳ ስለተወሰደው እርምጃ ሲገልጹ ፖሊሶች እርምጃ የወሰዱት አካባቢውን የረበሹ ተማሪዎች አትረብሹ ለማለት ሲሆን መስፈንም ከሕግ ውጭ ስለሆነ ጥያቄያችሁ በአግባብ ስለሚመለስ ትምህርት ቤት ገብታችሁ ትምህርት ቤት ላይ ድንጋይ መወርወርም ስህተት ነው ብለው ነው። የዘፈኑትም ዘፈን ኦነግን የሚያወድስ ስለሆነ አሸባሪነት ነው ይላሉ። በሌላ በኩል ደግሞ በሆሮ ጉድሩ ወለጋ ዞን የአሙሩ ከተማ ሁለተኛ ደረጃ ትምህርት ቤት ተማሪዎች ሰላማዊ ሰልፍ በመውጣት የታሰሩ ስድስት ተማሪዎች ይፈቱ ብለው ስለጠየቁ ድብደባና እስራት በጸጥታ ኃይሎች እንደደረሰባቸው ነዋሪዎቹ ተናግረዋል። በሌላ በኩል በነቀምቴ የሁለተኛ ደረጃ መሰናዶ ትምህርት ቤት እንዲሁም የጊንቢ ሁለተኛ ደረጃ ትምህርት ቤት ተማሪዎች ሰላማዊ ሰልፍ በማድረጋቸው የኃይል እርምጃ እየተወሰደ መሆኑን ነዋሪዎቹ ተናግረዋል።